ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ አብራችሁን ስለምታመሹ በእጅጉ እናመሰግናለን። ዛሬ ምሽት ከሚደመጡት ከሚታዩት ጉዳዮች መካከል እነዚህ ሴቶች በታሪካቸው በምን ለዓለም የሚኖሩ ሰዎች ብቃት ማላበስ ይችላሉ። ይሄ ለእኔ በስራው ላይ የፈሰሰ ልፋት ተገቢ ያደርግልኛል። እነዚህ የሰማችሁት እንዲሁም ያያችሁት የፊልም አዘጋጅ የሆነው ክሪስቶፈር ቻምበርስ ነው። ከሰሞኑ ፍትህ የተሰኘ በሶስት ኢትዮጵያውያን የቀይ ሽብር ሰለባዎች የፍትህ ትግል ዙሪያ የሚያተኩር ፊልም ለእይታ አቅርበዋል። ከፊልሙ ጋር የተያያዙ የሆኑ ጉዳዮችን ቆየት ብለን እናነሳሳለን። እነዚህና ሌሎች ጉዳዮች የተካተቱበትን የዛሬውን ምሽት መሰናዶ ሀብታሙ ስዩመር አለው ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ለምሽቱ ወዲያዝንላችሁ የመጀመሪያ መሰናዶ እንሻገር በቀዳማዊ ኃይለ ሥላሴ ዘመነ መንግስት ኢትዮጵያ ለመጀመሪያ ጊዜ ሰባት ተማሪዎችን ወደ ዩናይትድ ስቴትስ ለትምህርት ልካለች። ከዚያ በኋላ ባሉት ዓመታት በሺዎች የሚቆጠሩ ኢትዮጵያውያን ተማሪዎች ወደ አሜሪካ ምድር በመምጣት በተለያዩ የትምህርት ዘርፎች ትምህርት አግኝተዋል። በዓለም አቀፍ ደረጃ ትልቅ ስም ያለውን ዕድል ለማግኘት እንዴት ይቻላል? ለትምህርት ወደዚህ ሀገር የሚመጡ ኢትዮጵያውያን ሊያውቋቸው የሚገቡ ጉዳዮች ምንድናቸው በሚሉትና ተያያዥ ጉዳዮች ላይ ለመወያየት እንግዶችን ጋብዣለሁ። የመጀመሪያው እንግዳይ ናትናኤል ታምሩ ይባላል። ሳን ፍራንሲስኮ በሚገኘው ሚነርቫ ዩኒቨርሲቲ ውስጥ የአርቲፊሻል ኢንቴሊጀንስ ትምህርት ዘርፍ ተማሪ ነው። ናትናኤል እንዴት አመሸ? መልካም። ናትናኤል እንግዲህ አየር ላይ ትቆየልኛለህ። ሁለተኛ እንግዳይን ሊዲያን ላስታውቃችሁ። ሊዲያ እንቁባሪ ትባላለች። ሊዲያ ደግሞ የሁለተኛ ዲግሪ ትምህርቷን በግሎባል ሄልዝ ሎው በጆርጅታውን ዩኒቨርሲቲ ውስጥ አጠናቃለች። ሊዲያ እንኳን ወደ ውይይታችን፣ አንቺም እንኳን ደህና መጣሽ። እንኳን ደህና ቆየ። ሁለታችሁንም በእጅጉ አመሰግናለሁ። ከጉዳዩ ጋር የተያያዙ ልምዶቻችሁንና ምልከታችሁን ታጋሩናላችሁ። ከመሸጋገሪያ በኋላ ወደ ውይይታችን እንገባለን። አብራችሁን ቆዩ። ወደ ውይይታችን እንግባ። አስቀድሜ ማቅረብ የምፈልገው ጥያቄ ኢትዮጵያውያን ተማሪዎች በዩናይትድ ስቴትስ ውስጥ የመማር እድል ማግኘት የሚፈልጉባቸው ልዩ ምክንያቶች ምንድን ናቸው ከሚለው ነው። ይህን እድልስ ለማግኘት ምን ማድረግ አለባቸው? እድሎች ውስጥ እንዴት ይገኛሉ? ከሚለውን ጀምር እና ናትናኤል፣ ከአንተ ልምድ በመነሳት ይህንን እድል እንዴት አገኘህ? እንዴትስ ወደ ዩናይትድ ስቴትስ ለትምህርት መጣህ? በሚለው ዙሪያ የተወሰኑ ሀሳቦችን አካፍለን ወደ ዩናይትድ ስቴትስ ከመጡ ተማሪዎች የተሻለ የትምህርት አቅርቦት ይኖራል ወይም ደግሞ የተሻለ የትምህርት ጥራት ይኖራል በሚለው ነው። ስለዚህ አስራ ሁለተኛ ክፍልን ከጨረስን በኋላ የተለያዩ ሪሰርቾችን መስራት ጀመርን ማለት ነው እና ጓደኞች በዚህ ሪሰርች የምንሰራቸው ሪሰርቾች የነበሩት እዛ ብንሄድ ምን የተሻለ ትምህርት እናገኛለን እዛ ለመሄድ ደግሞ ምን ምን ኳሊቲዎች ሊኖሩ ይገባል ወይም ምን ምን መስፈርቶችን ማሟላት አለብን የሚል ሪሰርች ነበር ይሰራ ነው። ከእነዚህ ሪሰርች ተነስቼ ነገሮችን ለመዘርዘር ስሞክር በቀዳሚነት የማነሳው የላንጉጅ ስኪል ነው። ስትሮንግ የሆነ ላንጉጅ ስኪል ያስፈልጋል። ከዛ ተጨማሪ ደግሞ ኤክስትራ ካሪኩላር አክቲቪቲስ የምንላቸው ወይም ከትምህርት ወይም ከአካዳሚክ ውጭ ያሉ የተለያዩ ፓርቲሲፔሽን፣ የተለያዩ ቦታዎች ላይ ፓርቲሲፔት ማድረግ ይጠይቃል። ለምሳሌ ለመጥቀስ የተለያዩ ቀይ መስቀል ወይም የተለያዩ ቮለንቲሪንግ ወይም የበጎ ፈቃድ አገልግሎቶችን ማበርከት፣ የተለያዩ ውድድሮች ላይ መሳተፍ እነዚህ እነዚህ ነገሮች በዩኒቨርሲቲዎች ወይም በአሜሪካ ባሉ ውስጥ ተቋሞች ውስጥ ተቀባይነት ወይም ተፈላጊነት አላቸው። ከዛ ውጭ ደግሞ ስትሮንግ የሆነ አካዳሚክ ባግራውንድ ያስፈልጋል ማለት ነው። እነዚህ እነዚህን ካሟላ በኋላ የተለያዩ ኢሴዎችን ትጽፋለህ። የተለያዩ አፕሊኬሽኖች አሉ፣ የሚሞሉ ፎርሞች ዩኒቨርሲቲዎቹ በሚያቀርቡት መሰረት እነሱን ነው መሙላት ይጠበቅባቸዋል ማለት ነው። ግን ቀጥታ ሂዶ አፕላይ ላይ ከማድረግ እንደኛ አይነት ሪሰርቾችን መስራት እና ፕሮግራሞች ላይ መሳተፍ አሪፍ ነው ብዬ አስባለሁ። በዋናነት የሚጠቀሰው ፕሮግራም ቢኖር ስታዲ ዩኒቨርስ የሚባል ፕሮግራም ነው። በኢትዮጵያ የአሜሪካ ኤምባሲ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እንደዚህ አይነት ፕሮግራሞች አሉት። ስለዚህ ተማሪዎች እነዚህ በአቅራቢያቸው ያሉ ፕሮግራሞችን በመሳተፍ በጣም አመሰግናለሁ ናትናኤል። ወደ ሊዲያ ልምጣ። ሊዲያ በሀገር ውስጥ በነበረሽበት ጊዜ የህግ ትምህርት እንዳጠናሽ ሰምቻለሁ። ከዚያ በኋላ እዚህ ዩናይትድ ስቴትስ ውስጥ እጅግ ከሚከበሩ የህግ ትምህርት ቤቶች መካከል አንዱ በሆነው የጆርጅ ታውን ዩኒቨርሲቲ ውስጥ እድል ለማግኘት እንዴት ቻለሽ? ሌሎችስ ተመሳሳይ እድል ለማግኘት ምን ማድረግ አለባቸው የሚለውን አጠር አድርገሽ አገሪኝ። እንዳልከው እኔ ህግ ነበር የጨረስኩት ኢትዮጵያ ያለው። ከዛ በኋላ የሰራሁት ስራ የህዝብ ጤናን በጥሩም በሆነ በመጥፎ መልኩ ኢምፓክት ሊያደርጉ የሚችሉ ህጎች ላይ ነበር የሰራሁት። ስለዚህ ኢንተረስቱ እያደረብኝ ይመጣ እና በዚህ ዙሪያ ትምህርት ሊሰጡ የሚችሉ ተቋማት የትኞቹ ናቸው፣ ከዚህ በፊት ሄደው የተማሩ ኢትዮጵያውያን እነማን ናቸው የሚለውን ማወቅ መጀመር ጀመርኩኝ። ከዛ በኋላ አንድ ባለሙያ አገኘው የሚገርመው ነገር ከዛ በፊት የተወሰኑ ሁለት ወይም ሶስት ሰዎች ብቻ ነበሩ ይሄንን ፊልድ ያቀኑት። ስለዚህ እነሱን ማናገር ጀመርኩኝ። በተለይም አንደኛው ሰው የሄደበትን ሂደት በደንብ አጋራኝ። በዛ ሂደት መጣው። ኢትዮጵያ ውስጥ ይሄ ትምህርት አይሰጥም። ግሎባል ሎ የሚባል ትምህርት ወይም በኢንተርናሽናል ኮንተንት ያለው ትምህርት የለም ህዝብ ሎ ላይ። ስለዚህ ሌላ አገር መምጣት ነበረብኝ። ጆጅታ ዩኒቨርሲቲ ደግሞ ለዚህ ሙሉ ያዘጋጀው የራሱ የሆነ ፕሮግራም ነበረ። ሙሉ የሆነ ስኮላርሽፕ የማግኘት እድልም ነበረ በዛ ሂደት ነው የመጣው። በጣም አመሰግናለሁ ሊዲያ። እንግዲህ እናንተም እንደምታውቁት ዩናይትድ ስቴትስ እና ኢትዮጵያ የተለያየ ባህል ያላቸው ሀገራት ናቸው። የትምህርት አሰጣጡም ከሞላ ጎደል ልዩነቶች አሉት። ከዚህ ጋር በተያያዘ ወደዚህ ሀገር የሚመጡ ኢትዮጵያውያን ተማሪዎች ሊያደርጉት የሚገባው ቅድመ ዝግጅት መሆን ምን መሆን አለበት በሚለው ላይ የተወሰነ ሀሳባችሁን አጋሩን። ናትናኤል ወደ አንተ ልመለስ። ይህንን በዝግጅቱም በሶስት ከፍዬ ነው የማያው ወይም ደግሞ እዚህ ከመጡ ወይም ከደረሱ በኋላ ሶስት ነገሮችን ይጠብቃሉ ብዬ አስባለሁ። ከኔ ተሞክሮ የመጀመሪያው አካዳሚክ ነው። አካዳሚክ ማለት ተማሪዎች በትምህርታቸው ላይ የሚያስመዘግቡት ውጤት ወይም ትምህርታቸውን የሚከታተሉበት መንገድ ነው። በዚህ በጣም ብዙ ዲስትራክሽኖች ይጠብቃቸዋል። ስለዚህ ፎከስቱ ነው ትምህርታቸው ላይ ያተኩረው፣ አካደሚካሊ ሰክሰስፉል መሆን ይጠበቅባቸዋል። ከዚ ውጭ ደግሞ ፕሮፌሽናል ላይፍ አለ። ኢንተርንሽፖች፣ ኦፖርቹኒቲዎች፣ ከሌላ ትምህርት ቤቶች ጋር የሚደረጉ ነገሮች በሙሉ በፕሮፌሽናል ካቴጎራይዝ አደረጋቸዋለው። ለዚህ ደግሞ ትልቁ ነገር ኔትወርኪንግ ነው። ሰዎች ጋር መገናኘት፣ ኢንተራክት ማድረግ፣ ታይም ማኔጅ አድርጎ ኤክስፒሪንሶች መፈለግ ይኖራል። ሌላኛው ደግሞ ሶስተኛው ሶሻል ነው። ሶሻል ላይፍ ላይ ከተማሪዎች ጋር እርስ በርስ የሚኖራቸው ግንኙነት ከከተማው ጋር ከሚኖሩበት ከተማ ካምፓሱ ጋር የሚኖራቸው ግንኙነትም ማተር ያደርጋል ማለት ነው። ስለዚህ ለእነዚህ ሶስት ነገሮች በደንብ ሬዲዮ ነው ራሳቸውን አዘጋጅተው መምጣት ይኖርባቸዋል። ሶሻል እስኪሎችን ማዳበር ይኖርባቸዋል። ፕሮፌሽናሊም እንዴት ኮሚኒኬት ማድረግ እንደሚችሉ መዘጋጀት ይኖርባቸዋል ማለት ነው። አመሰግናለሁ ናትናኤል። ሊዲያ፣ ወደ አንቺ ልመለስና ቀደም ብለን እንደጠቀስ ነው የባህል ልዩነቱ አለ፣ የትምህርቱ አሰጣጥ ልዩነትም አለ። ከዛ ጋር በተያያዘ ሊደረጉ የሚገቡ ቅድመ ዝግጅቶች ምንድን ናቸው? ወደዚህ ሀገር መምጣት በሚፈልጉ ኢትዮጵያውያን ዘንድ የባህል ልዩነቱ እዚህ አካባቢ ዲሲ አካባቢ ለምንኖር ሰዎች ትንሽ የሚቀል ይመስለኛል። ብዙ ኢትዮጵያውያን ስላሉ እንዲሁም የምንፈልጋቸው ነገሮች በቅርብ ስለምናገኝ ነገር ግን በተወሰነ ደረጃ አይቀርልንም፣ እና የባህል ልዩነት እንደሚኖር ከምናወራበት ከአወራራችን ጀምሮ ክላስሩምን በምንሄድበት ጊዜ ኢንተራክት የምናደርግበት መንገድ የእኛ እና የሌሎች ዜጎች በጣም የሚለያይ እንደሆነ እና ያንን ስንመለከት ደግሞ እንዴት አንድ ልናደርገዋለን የሚለውን ነገር ቀድመው ሰዎች ቢዘጋጁበት ጥሩ ነው ብዬ አስባለሁ። ምክንያቱም እኛ በባህላችን ቁጥም ነን በኢትዮጵያ ተናጋሪ የተባለ ሰው እንኳን እዚህ መቶ በሚማርበት ጊዜ ኖቲስ የሚያደርገው ሌሎች ሰዎች ከዚያ የባሱ እንደሆኑ ነው እና በጣም ብዙ ዲስከሽን አለ። በጣም ብዙ ኢንተራክሽን አለ። ነገሮች በሰዓት የተገደቡ ናቸው እና ሲምፕል አይሆንም። ኢትዮጵያ እንደምናውቀው እና እንደ ኖርንበት እሱ የባህል ልዩነት አለ። በተጨማሪም ብዙ ሰዎች ላይ ራሴን ላይ ያየሁት ነገር ከሰዎች ጋርም ሳወራ እነሱም እንደሚጋሩኝ ያወቅኩት ሌላው ነገር አንዳንድ ጊዜ ላይ አካባቢ የሚፈጥርብን ስሜት የሚፈጥር ዩሚሊቲ ያለ ወይም እዚህ ጋ ብሎን ጋ አድርጋለሁ የሚለውን ጥያቄ ይፈጥራል። ነገር ግን እሱን ማለት ያስፈልጋል። አዎ ቢሎንግ ስለምናደርግ የመጣ ነው ስለምና ስላገኘነው እና ስለሚገባንም ነው እዚህ ጋር የደረስነው ብሎ የማሰቡን ሜንታሊቲ ሰዎች ይዘው መምጣት ይኖርባቸዋል። የትምህርት አሰጣጡ በጣም ኢንቴንሲቭ ነው። እኔ ያገኘሁት እንደዛ ሆኖ ነው። ሁልጊዜም አሉ። እንደዚሁም ታክቲካል ሊሆነ ለርኒንግም አለ። ቅድም እናሳይን እንዳለው ኢንተርንሽፕ ሊሆን ይችላል። ፕራክቲከም ኮርሶች ሊሆኑ ይችላሉ። ከውጭ ካለው ነገር ጋር ኢንተራክት እንድናደርግ ብዙ መንገድ ከፈታሉ። ያ ደግሞ ዛሬ ላይ ያለውን ስቻከን ከዛ በኋላ ያለውንም ሽክ በማድረግ ይረዳል። ኔትወርክ ከሰዎች ጋር ከኦርጋናይዜሽኖች ጋር ኔትወርክ ማድረግ የሚቻልባቸው መንገዶች አሉ። ይሄም ቅድም እንዳልኩ ወደፊት ላሉ የስራ ድሎች የሚያመቻቸውናል። ስለዚህ ሰዎችን የማወቅ ቀጣሪዎችን የማወቅ እና እኛ ስፔሲፊክ በሆነ ልንሰራበት በምንፈልገው ኤሪያ ላይ ምን እንዳለ እና ማን እንዳለ ለማወቅ በሮቹን ይከርሳሉ። ስለዚህ የትምህርት አሰጣጥና የባህል ልዩነቱ በዚህ መልኩ ነው የሰሩ መማር ግድ የሚሆንበትም ሁኔታ ሊኖር ይችላል። ፋይናንሽያሊ የትምህርቱ ወጪ ወይም ቱዊሽኑ ወይም የኑሮ ወጪም እንዲሁም ተያዥ ሆኑ? ወጪዎች ይኖራሉ። የኢንሹራንስ፣ የመጽሐፍ የመሳሰሉት ስለዚህ እነዚህም ቀድሞ ማሰብና መዘጋጀት ያስፈልጋል። በብድር መልኩ ነው የሚሄደው? በስኮላርሽፕ ነው? የስኮላርሽፕ የምን ያህል ያሉን ይሸፍንልኛል? ሌላውን እንዴት አድርገዋለሁ? የሰራው ብማር ምን አይነት ስራ ነው የሚሰራው የሚለውንም እና ያ ደግሞ ትምህርትን እንዴት አድርጎ ተጽዕኖ ሊያሳድርበት ይችላል የሚለውንም ቀድሞ ማሰብ ጥሩ ይሆናል። እጅግ በጣም አመሰግናለሁ ሊዲያ። እንግዲህ የትምህርት እድል መገኘቱ በራሱ መልካም ነገር መሆኑ ባይካድም እድሉ ከተገኘ በኋላ የሚገጥሙ ውጣ ውረዶች አሉ። እናንተ በግል የገጠሟችሁ ፈታኝ ነገሮች ምንድን ነበሩ? በምን መልኩ ስፈታችኋቸው የሚለውን ደግሞ እንነጋገር። አንዳንዶቻችሁ እዚህ መጣችሁ ተጨማሪ ስራ የመስራት ግዴታም አለባችሁ እና ከዛ ጋር የማያይዛችሁ ልታነሱ ሊ ትችላላችሁ ናትና ይል ወደ አንተ ልመለስና የገጠሙ ውጣ ውረዶችን በምን መልኩ እንደፈታቸው ለአድማጮችና ተመልካቾች አጋራልን። እሺ ያው እንግዲህ እዚህ ስንመጣ ምንድነው ትልቁ ችግርን በብዛት የማየው ችግር ኤክስፔክቴሽናችን ነው። ልክ ከኢትዮጵያ ከመምጣታችን በፊት የሆነ ነገር ኤክስፔክት አድርገን ነው የምንመጣው፣ እና ኤክስፔክቴሽን አንዳንዴ የተጋነነ ይሆናል፣ አንዳንዴ ደግሞ ዝቅ ያለ ይሆናል። ስለዚህ በደንብ ማጥናት አለብን ማለት ነው ከመነሳታችን በፊት እና እኔ ብዙም በዝግጅት በጣም ቢዚ ስለነበርኩኝ ኤክስፔክቴሽንን አጠቃቂ ያልነበረ ነው የመጣሁት እና ኤክስፔክት ካደረኩት ሞር የተለየ ነገር ነው የጠበቀኝ ያ ደግሞ ትንሽ ፈታኝ ነበረ ለምሳሌ ተማሪዎች የተለያየ በጣም ከኛ በጣም ከባህላችንም ከእምነታችንም የወጡ በጣም የተለያዩ ነገሮች ነበሯቸው በእኔ ክላሶች ማለት ነው ስለዚህ እነሱ ጋር ኢንተራክት ለማድረግ ትንሽ አስቸጋሪ ነበረ ስፔሻ ወደ መጀመሪያ አካባቢ ምክንያቱም ከኛ ባክግራውንድ የተለየ ነገር ማለት ትንሽ ይከብዳል አክሴፕት ለማድረግ እና እነዛን ነገሮች አክሴፕት ማድረግ ትንሽ ከባድ ነበረ ከዛዎች ሰልፍ ኮንትሮል በጣም ያስፈልጋል አልኮሎች ድራጎች በጣም ብዙ ዲስትራክት የሚያደርጉ ብልጅ ነገሮች በጣም ብዙ ነው ያሉት ከአሜሪካ ውስጥ እነዛን መገንዘብ ያስፈልጋል እኛ አሜሪካን በጣም በጥሩ መንገድ ነው የተሳለው ኢትዮጵያ ውስጥ ስለዚህ ኢትዮጵያ ውስጥ ያሉ ሰዎች አሜሪካ በጣም የተመቸች ምንም ችግር የሌለባት ብር በቀላሉ የሚገኝበት ኑሮ በጣም የተመቸበት ተደርጎ ነው የሚሳለው እና እንደዚህ አይነት ኢናክዩሬት የሆኑ ሪፕሬዘንቴሽኖችን አቮይድ ማድረግ ያስፈልጋል። ስለዚህ ለስትራግል ሀስን ለማድረግ እነዚህን ነገሮችን ጠብቀው መምጣት አለባቸው። ያን ጠብቀ ከመጣ እንደዚህን ነገሮችም ሲያጋጥሙ ማለፍ ይቻላል ማለት ነው። ስለዚህ ነገሮችን ረጋብዬ ማስተዋል ጀመርኩኝ ማለት ነው። እንደዚህ ባደርግስ፣ እንደዚህ አይነት ጓደኞችስ ብመርጥ ጓደኛ እንትን ማለት ማዘጋጀት፣ ፋይናንሻሊ እንዴት ነው ሰርቫይቭ ማደርገው? እኔ አጋጣሚ የተዋወኳቸው ሀብሾች ነበሩ ሳን ፍራንሲስኮ ውስጥ። እነሱ በጣም ረድተውኛል። ብቻዬንም እንዳልሆን፣ በገንዘብም እንዳልቸገር በጣም ብዙ እርዳታ ነው ያደረጉልኝ። ስለዚህ ኢትዮጵያ ውስጥ እዚህ የሚኖሩ ኢትዮጵያውያን ዲያስፖሮችን ወይም ደግሞ ትውልድ ኢትዮጵያውያንን መተዋወቅ መገናኘት በጣም አሪፍ ነው ብዬ አስባለሁ። ወይም ምክንያቱም ሆም ሲክነስ የሚባል ነገር አለ ማለት ተማሪዎች ቤታቸውን ይናፍቃሉ፣ ይረበሻሉ፣ ብቸኝነት ሊሰማቸው ይችላል። በእነዚያነ ጊዜ ከኢትዮጵያን ኮሚኒቲዎች ጋር ኢንተራክት ማድረግ የተወሰነ ሪሊፍ ይሰጣል ብዬ አስባለሁ። ስለዚህ እነዚህ ነገሮች በጣም ኢምፖርታንት ናቸው። ራሳችንን አውቀን መምጣት አለብን። ምንድነው ችሎታ፣ ምንድነው ድክመቴ፣ ምንድነው ጥንካሬ የሚሉትን ነገሮች ካወቅን ስራ ለመፈለግም ሰዎች ጋ ኢንተራክት ለማድረግም የምናሻሽለውንም ለማሻሻል ብዙ እድሎችን ይሰጠናል ማለት ነው። በጣም አመሰግናለሁ ናትናኤል። ሊዲያ፣ ወደ አንቺ ልመለስና እዚህ የሚገጥሙ ውጣ ውረዶች የምንነበሩ በአንች በአንቺ በኩል የገጠሙሽ በምን መልኩ ስፈታሻቸው እነዚህ አጠር ባለ ሁኔታ ነገርኝ። ችግሩ የሚጀምረው ኢትዮጵያ ጭራሽ ያላለፍንባቸውን የህይወት መንገዶች እዚህ ስንጀምራቸው ነው። ለምሳሌ ከሰዎች ጋር ሩሜት ሆኖ አብሮ መኖር፣ የራስን ወጪ ሙሉ በሙሉ በራስ መቻል፣ ወጥቶ ሰርቶ መግባት፣ ኑሮን ለመደገፍ መሞከር፣ እነዚህ ነዚህ ቻሌንጆች ነበሩ ምክንያቱም ትምህርቱ በአንድ በኩል አለ። እንደገና አዲስ ትምህርት ቤት አዲስ ሀገር መሆኑ እንዳለ ሆነው እንደገና ራስንም ደግሞ ሰፖርት ለማድረግ ሌላ ስራ ውስጥ መግባት ነበረብኝ እኔ በግሌ። እና በካምፓስ ውስጥ የሚሰጡ ስራዎች አይ ይሄ ለሁሉም ነው የሚሆነው፣ ሀያ ሰዓት ብቻ ነው የሚፈቀዱት እና ካምፓስ ውስጥ ሁልጊዜም ስራ ላይ ኖር ይችላል ያም ሀያ ሰዓት ሁልጊዜ ላይ ይገኝ ይችላል። ስለዚህ የግድ ወጥቶ ሌላ ስራ መስራት ያስፈልጋል። ያ ስራ ደግሞ ብዙ በቂ የሚከፍልም አይደለም። በዛ ላይ ድካም ያለው ስራ ነው የሚሆነው ብዙ ጊዜ። ስለዚህ እሱን መስራት ከትምህርትን ከዛ ጋር አብሮ ማስኬድ፣ ከሰዎች ጋር መኖር እንደገና ትምህርቱ በዚህ መልኩ ካለቀ በኋላም ከትምህርቱ በኋላ ምንድን ነው ማደርገው ብሎ ማሰቡ ትንሽ አስቸጋሪ ነበረ። ጥሩነቱ ከትምህርት በኋላ ኦፒቲ የሚባል ፕሮግራም አለ። በዛ ፕሮግራም የተወሰነ ጊዜ እየሰሩ መቆየት ይቻላል። ነገር ግን በሱም ለመቆየት የስራ ኦፈር ያስፈልጋል። ያም የስራ ኦፈር ከመጣ በኋላ እሱ ሲያልቅ ሌላ አይነት ነገር፣ ሌላ ፍለጋ ውስጥ ይገባል እና ሁልጊዜም ኤክስፓየር የሚያደርግ ቪዛ ይዘን ነው የምንንቀሳቀሰው። እና ቀጥሎ ምንድነው የማደርገው የሚለው ሌላ አንድ ራሱን የቻለ ሄዴክ ነው። ኮምፒቲሽን በጣም አለ። በጣም ከብዙ ሰው ጋር ነው ኮምፒት የምናደርገው ስራ ለማግኘት እና ሁልጊዜም ቀላል ላይሆን ይችላል ስራ ማግኘት እና ቅድምና ሳይል እንዳለው ኤክስፔክቴሽናችን ከኢትዮጵያ ስንመጣ ይህን አይነት ትምህርት ተምሬ እዚህ ሀገር መጥቼ እዚህ ደረጃ ደርሼ በፋይናንሽሊም ኢሞሽናሊም ሪዋርዲንግ የሆነ ነገር ነው ማግኘት ያለብኝ የሚል ነገር የዘን ነው የምንመጣው ያው ባንናገረውም እንኳን ና ሁልጊዜ እንደዛ ላይሆን ይችላል። እንደውም ከመጣንበት ይልቅ ከተማርነው ከጨረስ ነው በኋላ ያለው ፈተና ሊበዛ ይችላል እና እሱን እሱን ኤክስፔክት ማድረግ ጥሩ ነው። ሁልጊዜም በፈለግነው ፍጥነት ላይሄድ ይችላል ነገር ግን በዚህ ሆነ በዛ ጨርሰን የያዝ ነው የትምህርት ደረጃ ግን በጊዜ ሂደት በጣም ሪዋርዲንግ የሆነ ነገር ላይ ሊያደርሰን ይችላል። በጣም አመሰግናለሁ ናትላይድ እና ሊዲያ። የዛሬውን ውይይታችን ከመቋጨታችን በፊት የመለያያ ሀሳቦችን እንድታቀብሉን ይሁን። አንድ ከኢትዮጵያ የሚመጣ ተማሪ በዚህ ሰዓት እየሰማን እያዳመጠን ሊሆን ይችላል ኢትዮጵያ ውስጥ እንዳይረሳቸው እንዳይዘነጋቸው ከመምጣቱ በፊት እንዲያስብባቸው የምትፈልጓቸው በርካታ ዝርዝሮችን ቀደም ብላችሁ አካፍላችሁናል። መረሳት የለበትም የምትሉትን አንድ ነገር አንስታችሁ በእሱ ላይ በአንድ ደቂቃ ውስጥ ሀሳባችሁን እንድታካፍሉን ይሁን። የጀመርነው ከትናትና ይል ስለሆነ አሁን ከሊዲያ እናድርገውና ሊዲያ ሀሳበች ናጋሪ ነው። እንዳይረሱት የምፈልገው ነገር ያው በደንብ ጊዜ ሰጥቶ እንዲያስቡበት የምንፈልገው ቁጭ ብሎ ፕላን ማድረግ ያለባቸው እድሉ እንዴት አገኘዋለው ነው እና እድሉን ካገኘት በኋላ ደግሞ ሲሄድ ምንድን ነው የማደርገው፣ በምን ያህል ጊዜ ምን የምንጨርሳለው፣ ይህን ቻሌንጅ በምን ወጣዋለው፣ ፋይናንሽል ያለውን ቻሌንጅ፣ የካልቸር ሾኩን ለመሳሰሉትን እንዴት ራስ እናዘጋጃለው የሚለው ላይ ቀድሞ ቢያስቡበትና ሰዎችን ቢያናግሩ ብዬ መክራለው። ምንም ቢሆን ብናስበውም የማንደርስበት ነገር አለና ከሰዎች ብቻ ልናገኘው የምችለው ነገር ስለዚህ፣ ሰዎችን ማዋራት፣ ከሰዎች ጋር መነጋገር። ከዛ ካለፍን በኋላ ደግሞ እኛ ያለፍንበትን መንገድ ሰዎች እንዲጠቀሙበት፣ ሰዎችን መርዳት፣ እሱን አደራ ላለሁ። ለሁላችንም በጣም አመሰግናለሁ። ናትናኤል፣ የመጨረሻ ሐሳብ? እሺ፣ በአጭሩ ትክክለኛ የሆነ ማይንድ ሴት ይዘው መምጣት አለባቸው። ትክክለኛ ስር ቦታውን የሚመጥን በደንብ ባግራውንድ ያለው በደንብ ኢንፎርሜሽን የሰበሰበ ብዙ ነገሮች የተረዳ ማኒቴት ይዘብ ይመጡ። ላለው እንደ ሰጀስሽን ደግሞ ከሌሎች ሀገሮች ለምሳሌ ከእነ ብራዚል እንደማየው ስቱደንቶች አሶሴሽን አላቸው። እዚህ ዩናይትድ ስቴትስ የሚማሩ ብራዚሊያን ስቱደንቶች ለምሳሌ አሶሴሽን አላቸው። የኢትዮጵያ ለማየት ሞክሬ ነበረ እስካሁን አላገኘውን። ካለ ስታስተዋውቁ ታሪክ ነው። ከሌለም ደግሞ ቢመሰረት እና ተማሪዎች ሪዛልቱ እንዲያደርጉ ምክንያቱም እነዚህ ተማሪዎች ተሰብስበን እንደዚህ ስልጠናዎችን መስጠት ኢንፎርም ማድረግ እንችላለን፣ ከኢትዮጵያ ያሉ ተማሪዎችን እና ሲመጡም አቀባበል ማድረግ ይቻላል። በጣም አሪፍ ነው ብዬ አስባለሁ። እንደዚህ አይነት በጣም አመሰግናለሁ። ይሄ ጉዳይ በሰፊ የምንወያይበት ደስ ባለኝ፣ ካለን ጊዜ አንጻር ግን የዛሬውን ውይይት በዚህ እንቋጭ። ሊዲያ እንቁባሪ እንዲሁም ደግሞ እናትናኤል ታምሮ በእጅጉ አመሰግናለሁ። ላካፍላችሁን ሐሳቦች ሀሳቦች በእጅጉ አመስጋኝ ነኝ። መልካም ቀን ይሁንላችሁ እዚህ ስላላችሁ መልካም ቀን ይሁንላችሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ፍትህ፣ የተሰኘ በደርግ ዘመነ መንግስት የማሰቃየት ተግባር የፈጸመባቸውን ሰው በአሜሪካ ምድር በድንገት ካገኙት በኋላ በፍርድ አደባባይ ፍትህ ለማግኘት እየታገሉ ሶስት ኢትዮጵያንን ከሌላ ጠያቄዎች ታሪክ የሚያሳይ ዘጋቢ ፊልም ከሰሞኑ ተመርቀዋል። ከፊልሙ አዘጋጅ እና ከተመልካቾች ጋር ያደረግነውን ቆይታ በመቀጠል እናቀርብላቸዋለን። ፍትህ በደርግ የመጀመሪያ ዓመታት ያሰቃያቸውን ባለሥልጣን ከአመታት በኋላ በአሜሪካ ምድር ያገኙ ሶስት ኢትዮጵያውያን ሴቶች ፍትህ ለማግኘት ያደረጉትን ፈታኝ ሂደት የተረከ ዘጋቢ ፊልም ነው። በዩናይትድ ስቴትስና በኢትዮጵያ ቀረጸው የተደረገው ባለታሪኮቹና ተዋናዮች የተሳተፉበት ፊልም አዘጋጅ ክሪስቶፈር ቻምበርስ ይባላል። ታሪኩ በፊልም የመሰራቱን ፋይዳ እንዲያስረዳል። ይህ ታሪክ ከፍተኛ ኃይል እንዳለው ይሰማኛል። ፊልሙ ሁለት ከፍተኛ አቅሞች አሉት። የመጀመሪያው ምናልባት በዩኒቨርሲቲ፣ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች፣ በህግ ትምህርት ቤት የሚገኙ ማናቸውንም ወጣቶች ማነቃቃት መቻሉ ነው በዓለም ላይ ለውጥ ማምጣት እችላለሁ ዓለምን መልካም ማድረግ ይቻለኛለን ብለው ሲጠይቁ ሰው ሁሉ ስርዓቱ ተበላሽቷል አትችሉም እርሱት ሲላቸው አብነት የሚሆን ታሪክ ነው። ይሄ አይበገሬነትን ሳይታክቱ መግፋትን፣ ጠንካራ ስራንና እምነትን የሚያሳይ ፊልም ነው። ፊልሙ ትኩረት ያደረገባቸው ሰዎች ዓለምን በበጎ ቀይረዋል። ሌላው አቅም እነዚህ ሴቶች እውነታውን በመናገር ሌሎችን ኃይል ማጎናጸፋቸው ነው። ከስቃይ የተረፉት ሰዎች ወይም በየትኛው እንግልት ያለፉት ሰዎች ታሪካቸው ብርታታቸውን በማየት እኔም መዳን፣ መጠንከር እችላለሁ እንዲሉ ያደርጋቸዋል። እነዚህ ሴቶች በታሪካቸው በመላ ዓለም የሚኖ ሰዎች ብቃት ማላበስ ይችላሉ። ይሄ ለእኔ በስራው ላይ የፈሰሰውን ልፋት ተገቢ ያደርግልኛል። ፊልሙ በሜሪላንድ ሲልቨር ስፕሪንግ በሚገኘው ኤኤፍአይ አዳራሽ ለእይታ በቀረበ ጊዜ በርከት ያሉ ተመልካቾች ተገኝተዋል። በዚያ ካገኘቸው ወጣቶች መካከል አንዷ ገሊላ ናት። ላይላ ቶክስ በሚል የዩቲዩብ ገጽዋ የምትታወቀው ኢትዮጵያና ኤርትራን የሚመለከቱ ሀሳቦችን የምታጋራው ገሊላ ፊልሙ የፈጠረባትን ስሜት እንዲህ ተገልጸዋለች። በሴቶቹ ታሪክ ልቤ ተነክቷል። በጭካኔ ተግባራት ውስጥ ያሉ ሴቶችን አግኝቼ ከኢትዮጵያ ገና መመለሴ ነው። ቀደም ባለው ዘመን የደረሰው ነገር ዛሬም ከሚታዩ ክስተቶች ጋር ስናገናኛቸው ዛሬም ድረስ መሰል ጉዳዮች እየተፈጸሙ የመሆናቸው ነገር በእጅጉ አሳዛኝ ነው። ስለ ደርግ ብዙ ጊዜ ሰምቻለሁ። በዚያን ወቅት አጎቴ መኪና ውስጥ መገደሉን ሰምቻለሁ። ስለ ጉዳዩ ማንም አያወራም። ስለ ደርግ መጥፎነት ይወራል እንጂ ገፍተው ሊያወሩበት አይፈልጉም። ኢትዮጵያን ከአመታት በፊት በ ሰላሳ ዓመታቸው ግድም የለቀቁ ዛሬም ድረስ የፍርሃት ስሜት የሚያድርባቸው ያክስት ያጎት ልጆች አሉኝ እዚህ በመወለዴ አልተረዳኋቸውም ነበር አሁን ላይ ይሄ ፊልም የተጎጂዎችን ድምጽ ብቻ ሳይሆን የሁሉንም ሰው ድምፅን ያጋራው በግል ያልነበረኝን መረጃ አሳውቆኛል በቀደመው ዘመን በህዝባችን ላይ ደረሰውን ነገርም አስተምሮኛል ትምህርታዊ ነው በስሜት ይንጣል በጥሩ ሁኔታም የተሰራ ይመስለኛል። ሁሉም ነገር በጣም ጥሩ ነው። ሬቤካ ሌላዋ ፊልሙን ከተመለከቱ ወጣቶች መካከል አንዷ ናት። ፊልሙ ሰዎች ያሳለፉትን ፈታኝ ህይወት በግልጽ እንዲናገሩ የማበረታታት አቅም አለው ትላለች። የተመለከትነው ፊልም ያለው ኃይል ከፍተኛ ይመስለኛል። አስለቅሶኛል። የፊልሙ አዘጋጅ የሴቶቹን ታሪክ በመንገድ ረገድ በጣም ጥሩ ነገር አድርጓል። ስለ ጉዳዩ በእርግጥ ከዓመታት በፊት አንብቤ ነበር። አንድ ሰው ስለ ጉዳዩ ፊልም መስራቱ አስደሳች ነው። የዲያስፖራው ማህበረሰብ አባላትን ጨምሮ ሁሉም ኢትዮጵያዊ ሊያየው የሚገባ ፊልም ነው። በግሩም ሁኔታ የተሰራ ግሩም ፊልም ይመስለኛል። ተመሳሳይ ታሪክ ያላቸው ነገር ግን ሰሚ ያላገኙ ማህበረሰቦች አሉ። በፊልሙ ላይም ለማሳየት እንደሞከሩት የገዛ ቤተሰቦቻቸው እንኳን ስለደረሰባቸው ነገር አልጠየቋቸውም። እንደየባህሉ ባህሉ አንዳንድ ጊዜ አፍረትን የመሰለ ነገር ይከሰታል። ስላሳለፍከው ሁኔታ መናገር በእርግጥ ኃይል ያለውና የነፃነት መንፈስ የሚያጎናጽፍ ነው ብዬ አስባለሁ። ፊልሙ ሰዎች መሰል ፈለግ እንዲከተሉ የሚያበረታታ መልካም ምሳሌ ይመስለኛል። ኖሃ በበኩሉ የእሱ የቤተሰብ አባላትም በተመሳሳይ ውጣውረድ ውስጥ ስለማሳለፋቸው ተናግረው ፊልሙ ብዙሃን ያለፉበትን ሕይወት ዳግም የማስታወስና የማሳወቅ ኃይሉን እንዳጤነ ነግሮኛል። ፊልሙ በቀረበበት ቀን በቀጥታ ከፊልሙ የታሪክ ፍሰት ጋር ባይገናኝም መሰል ፊልሞችን ማንና እንዴት መስራት ይገባል በሚለው ዙሪያ ቅሬታውን ያሰማ ወጣት አግኝቻለሁ። ሮቤል ይባላል። ሀሳቡን እናዳምጥ። እኛን የሚመስሉ ሰዎች፣ ጥቁር የፊልም አዘጋጆች፣ በተለይ ደግሞ ኢትዮጵያውያን የእኛን ታሪክ ሲሰሩ ወይም ሲተርኩ ማየት ፈልጋለሁ። ዛሬም ድረስ የዘር መድሎ የሚንጸባረቅበት ሆሊውድ ጥቁር የፊልም አዘጋጆችን ሲገለሉና እድል ሲነፈጉ እንመለከታለን። የፊልም አምራቾች ተግዳሮቶች ይገጥሟቸዋል። በሰባዎቹ እድሜ ውስጥ የሚገኙት ኃይሌ ገሪማ ዛሬም በሃዋርድ ዩኒቨርሲቲ ውስጥ የማስተርስ መርሃ ግብር አላቸው። እሳቸው በሃዋርድ ውስጥ እንኳን ከእሳቸው ሰዎች ሊማሩ እንደሚገባው ይነገርላቸዋል። በተወዳጅ ፊልማቸው የተሰየመ የፊልምና መጽሐፍ መደብር አላቸው። እሳቸው ከኤቫ ዱቭኔ አሪ ድርጅት ጋር በመተባበ ራቸው ሳንኮፋ የተሰኘው ድንቅ ፊልማቸው በኔትፍሊክስ ለመታየት በቅተዋል። እሳቸውን የመሰሉት ሰዎች ወይም ወጣት ኢትዮጵያውያን የፊልም ሰሪዎች ናቸው። ይህን መሳይ ፊልም እንዲሰሩ የምንፈልገው እኛ የነጭ የበላይነት ባለበት የአፍሪካን ጥሬ ዕቃ ካልአግባብ በሚጠቀም አገር ውስጥ እንደመኖራችን፣ ለምን እኛን የመሰሉት ሰዎች የራሳችንን ታሪክ እንድንሰራ አልተደረገም ሲል ነው የጠየቅኩት። በገዛ ቤትህ መጥቼ ስለ ቤትህ ልነግር አልችልም። በደርግ ጊዜ በእርግጥ የተፈጠረውን ሊረዳ የሚችለው በዚያ ጊዜ የነበረው ኢትዮጵያዊ ብቻ ነው። ተመልካቾች ፊልሙን ወደዱትም አልወደዱትም በጥያቄ አንዳንዶቹ ምቾት ባይሰማቸውም፣ ይሄን ነበር ለማወቅ የፈለግኩት። ጉዳዩም መነሳት ነበረበት። እሱ ሌሎች ኢትዮጵያውያን ሌሎች ታሪኮችን እንደዚህ መስራት እንደሚችሉ ነው የመለሰልኝ። የተናገርኩትን ነገር ስለመረዳቱ ጠራጥራለሁ። ኢትዮጵያ በቅርብ ዓመታት ውስጥም ግጭቶች የበረከቱባትና የሰብአዊ መብት ጥሰቶችም እየተደጋገሙባት ስለመሆኑ የሚናገሩ ሪፖርቶች ተነበዋል። ከአመታት በፊት ስለተፈጸመ መበደልና ፍትህ የማግኘት ውጣ ውረድ የሚተርከው ፊልም ለዚህ ዘመን ተመልካቾች በሚኖረው ፋይዳ ዙሪያ ለተነሳ ጥያቄ የፊልሙ አዘጋጅ ክሪስቶፈር ቻምበርስ ይህንን መልሷል። ፊልሙ የኢትዮጵያን የተወሳሰበ ታሪክ ለማወቅ እንደ አንዲት ነቁጥ የሚቆጠር ነው፣ እንደ አንዲት የአሸዋ ፍሬ። አንድ ኢትዮጵያዊ ከዚህ ፊልም ሊቀስመው ስለሚችለው ጉዳይ መናገር የሚችል አይመስለኝም። ነገር ግን ከሰዎች እሰማለው። ፊልሙን በሴንት ሉዊስ ከተማ በማሳይ ጊዜ አንድ ሰው ተነስቶ ይህንን ፊልም በዚህ ሰዓት በማሳየትህ ደስ ብሎኛል አለ። ሌሎች ሰዎች ደግሞ ፊልሙን ለማሳየት ትክክለኛው ሰዓት አሁን አይደለም ይሉኛል። ስለዚህ ትክክለኛው የቱ እንደሆነ አላውቅም። ይህንን ፊልም ለመስራት አምስት ዓመታትን ፈጅቶብኛል። ረዥም ጊዜ ነው። የአገሪቱ መንግስት በተደጋጋሚ ተቀይሯል። አንድ ከኢትዮጵያ የመጣ ሰው ታሪክ ራሱን እንዳይደግም ለማስታወስ ይሄ ፊልም በዚህ ሰዓት መውጣት አለበት ብሎኛል። ይሄ ቃል ልቤን ነክቶኛል። ፊልሙ ለኢትዮጵያውያን የተወሰነም ቢሆን ዋጋ እንደሚኖረው ተስፋ አደርጋለሁ። ክሪስቶፈር ኤርሚያስ ወልድ አምላክን ከመሰሉ ኢትዮጵያን የፊልም ባለሙያዎች ያገኘው ሙያዊ ግብዓት ፊልሙን የተሳካ እንዳደረገው አክሏል። የቀጣዩ ፊልም ትኩረትም ከኢትዮጵያውያን ጋር የተያያዘ እንደሚሆን ፍንጭ ሰጥቷል። ለአሜሪካ ድምፅ ሀብታሙ ስዩም። አድማጮቻችን፣ ተመልካቾቻችን እስካሁን ድረስ አብራችሁ ስለነበራችሁ በእጅጉ እናመሰግናለን። የሰኞ ሰው ይበለን። መልካም ምሽት ይሁንላችሁ።